የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች፣ ያሉንን 15 ደቂቃዎች አብቃቅተን ከእናንተ የደረሱንን አስተያየቶች ቀጥለን እናሰማለን። በያላችሁበት መልካም ቆይታ። እንዳለ የተባሉ አስተያየት ሰጪ ሰላም ጤና ይስጥልኝ። የዶቼ ቬለ ጋዜጠኞች በሙሉ እንኳን ለ2017 ዓ ም በሰላም አደረሳችሁ። በአዲሱ ዓመት ሁሉም ሰው በኩል የሚኖርባት ሰላማዊ የሆነች ኢትዮጵያን ማየት ልባዊ ምኞቴ ነው በማለት እንዳለ፣ አንድ ጥቆማ ብታጣሩልኝ ይላሉ። የትምህርት ነገር ሲነሳ አስቸጋሪ ዘመን ነው የሆነብን። በተለይ ራሳችን ተምረን እንለወጣለን የተሻለ ነገን መስራት እንችላለን ለሚል ከባድ ሆኗል። የኤንጂኤቲ ወይም ናሽናል ግራጁዌት አድሚሽን ቴስት ተፈታኝ ነበርን። ያመለከትነው የፈተና ማዕከል አዲስ አበባ ዩኒቨርሲቲ ሆኖ ያለ አዳማ ተመደብን። ማንን እናናገር? ሁሉም የተከናወነው በተዘረጋው የትምህርት ሚኒስቴር ድረገጽ ነበረ። ካለቀ በኋላ ግን አጥፍተውታል ወይም ኢንአክቲቭ አድርገውታል። ለአዳማ ጉዞም ሌላ ያልታሰበ ክፍያ ልንከፈል ተገደናል። ቀኑን እንደፈለጉ ይቀያይሩታል። የምትችሉ ከሆነ ብጠይቁልን ብሏል እንዳለም ውድ አድማጫችን፣ እርስዎም ሆኑ ሌሎች ጥቆማ የምትልኩልን አድማጮቻችን ለበለጠ መረጃ በቀላሉ እንድናገኛችሁ ሁልጊዜ ስልክ ቁጥራችሁን አብራችሁ እንድትልኩልን በትህትና እንጠይቃለን። ውድ እንዳለ ለጥቆማው እናመሰግናለን፣ ምላሽም እናፈላልጋለን። ቀጣዩ የድምፅ መልእክት ደግሞ የደረሰን ከሀብር ወረዳ ነው። ላኪው ደንበኛችን መሐመድ ሀሰን ናቸው። ውድ ደንበኛችን መልእክቶ የዘገየው ለአዲስ ዓመት መልእክቶች ቅድሚያ ስንሰጥ ስለነበረ ነው።

ያው ባልንጀራ ነን የጋራ ብዙ ሰአጅ ያመኩት እኔ ጠፍቷ ቢቆይ ማታ እንደው እንደ ክረምት ዝናብ ቢያጉረመርም ቢምጡ፣ አመሰግናችኋለሁ። እሱን እንደው ስላሰማችሁኝ እንደው እሱ ስላሰማችሁኝ በጣም ተደስቻለሁኝ። አመሰግናችኋለሁ፣ አመሰግናችኋለሁ። ወደያችኋለሁ። ልጆቼ ቤተሰቦቼ ናችሁ፣ ጎረቤቶች ናቸው። ሳላዳመጣችሁ አድሬ አላቅም። እናንተ ያው ጎረቤት በተለብሽ ላላችሁ መልካችሁን አላቀው፣ ምስላችሁን አላቀው፣ በቃል ግን ያው ቤተሰብነን በላይዛችሁ ማሙድ አሕመድ የሰላም ይሁን ባርያም ዙሪያ ሁሉ ያለው እንዲለቁልኝ፣ አመሰግናችኋለሁ፣ ወድያችኋለሁ። ውድ ደንበኛችን መሐመድ ሐሰን ለመልእክቶ እናመሰግናለን። በተሳትፎ የቀጠሉ የጠየቁንን ሙዚቃ ይኸው ጋብዘን ልዎታል። ለሰው ልጆች ፍቅር U le so lejoch balem zuria hulu salamihul <laughs> madru hulu አይቸው ብርሃን ከሰላምታ በማስከተል ዛሬም እንደተለመደው የስደተኞችን ችግር ነው የምነግራቸው ይላሉ። ይህም የትምህርት ቤት ችግርን ይመለከታል። ችግሩም እነሆ እኛ ስደተኞች ከተሰደድን አራት ዓመት ሊሞላን ነው። በዚህ ጊዜ ውስጥ ሁለት ዓመት ከሞላን በኋላ ትምህርት ቤት ተጀመረ። ከዚያም በኋላ አንድ ተማሪ ከአንድ ክፍል ወደ ሌላኛው ክፍል መተላለፍ አይችልም። በዚህ ምክንያት ሴት ተማሪ ትምህርቷን አቋርጣ ጋብቻ መርጣለች። ወንዱም ደግሞ ትምህርቱን አቋርጦ ውያላ ሆኗል። ምክንያቱም ከመጠለያ ጣቢያው በቆየ ቁጥር እድሜው እየጨመረ በመሄዱ ነው። ተማሪው ደግሞ ወደ ኢትዮጵያ እንዳይመለስ ሰላም የለም፣ እንዲሁም ደግሞ የገንዘብ እጥረት አለ ሲሉ አይቸው ብርሃን በሱዳን የመጠለያ ጣቢያ ስላለው ችግር ይገልጻሉ። ሞት ምርጭ የሌለው ተፈጥሯዊ ግዴታ ነው ሲሉ የጀመሩት ደግሞ የሐረሩ ደንበኛችን መቶ አለቃው ቤታሪኩ ናቸው። የሰው ልጅ በረዥሙ የህይወት ዘመኑ የራሱ የሆኑ የህይወት ገጠመኞች አሉት። ይሁንና የህይወት ገጠመኞቻቸውን ሰንደው ለታሪክ አበርክተው የሚያልፉት ብዙዎች ሳይሆኑ ጥቂቶች ብቻ ናቸው። የእያንዳንዱ ሰው የህይወት ገጠመኞች ተፈትሸው ለትውልድ ተሰንደው ቢተላለፉ ምን ያህል መልካምና ትምህርት ሰጪ በሆኑ ነበር። በዚህ በኩል ሻለቃ ንጋቱ ቦጋለ ተሳክቶላቸዋል ብዬ ብል ከእውነት የራቀ ሊሆን አይችልም። የቀዳማዊ ኃይለስላሴ የሐረር ሚሊተሪ አካዳሚ 21ኛው ኮርስ ተመራቂ መኮንን የሆኑት ሻለቃ ንጋቱ ከልጅነት እስከ እውቀት ከውትድርና ስልጠና እስከ ጦር ሜዳ ውሎ የታዘቡትን ትውልድን ያናወጠ ጦርነት በሚል ርዕስ በጻፉት መጽሐፋቸው በተዋቡና ማራኪ በሆኑ ቃላቶች ያንን ጊዜ ገልጸዋል። አተራረኩ ሲበዛ ይመስጣል። እኔም በጥቂቱ በተወሰኑት አካባቢዎች በተለይም 604ኛ ኮር ተብሎ በሚጠራው ሽሬ 16ተኛ እግረኛ ክፍለ ጦር በነበሩ ኩነቶች ዙሪያ የታሪኩ አንዱ አካል ስለነበርኩኝ፣ እማኝነቴን ለመስጠት እወዳለሁ ሲሉ መቶ አለቃ ውቤ ቀጥለዋል። ሻለቃ ንጋቱ በጻፉት መጽሐፍ ገጽ 169 ላይ ከጋህነ መልስ በሚል ንዑስ ርዕስ ያሰፈሩት አሳዛኝ ሁኔታ በእኔ ላይ የተፈጸመ መሰለኝ፣ እኔነቴን የሳትኩ መሰለኝ። ነገሩ እንዲህ ነው። መቼም የሰሜኑ የሀገራችን ምድር በጦር ግንባር ከተሰለፈው ተዋጊ ሰራዊት እስከ ደጀኑ ሕዝብ ያላራቆተው የለም። በዚያ የታሪክ ሂደት የተፈጸሙ አሳዛኝም ሆኑ አስደሳች ሁኔታዎች የታሪካችን አካሎች በመሆናቸው ትውልድ እንዲያውቃቸው መደረጉ በጎ እንጂ መጥፎ ሊሆን አይችልም። በመጽሐፉ ውስጥ በሻዕቢያ እስር ቤት ሲማቅቁ ኖረው ስለተለቀቁ ወታደሮች የሰፈሩት የታሪክ ሰነዶች ግን ሲበዛ አጥንትን ሰርስረው ገብተው ያሰቃያሉ። ሰው ሆኑ ተፈጥሮ በሰው ላይ እንደዚያ ጭካኔ መፈጸም የሰውነት ባህሪ የተላበሰ ነው ብዬ ለማለት ይከብደኛል። ሊሆን ቀርቶ ሊታሰብም አይችልም። ምናልባት እነዚያ የግፍ ሰለባ የሆኑ ኢትዮጵያውያን ወገኖች በከፊልም ቢሆን በህይወት ካሉ አፈላልጉ፣ ስለደረሰባቸው ግፍና ሰቆቃ በሚዲያ ቀርበው ቢናገሩ መልካም ነበረ። ከዚያ ግፍ ከተፈጸመባቸው ወገኖች መካከል አንደኛው ሞት ምርጫቸው እንደነበረ፣ ግን ሁኔታዎች እንዳልፈቀዱላቸው ይገልጻሉ። የታሪክ አጋጣሚ ነውና ስጋቸው አልቆ አጽማቸውን ቆዳቸው ይዞት ነፍስ ውጪ ነፍስ ግቢ እየታገሉ ለስምንት ዓመታት ያህል በሻቢያ እስር ቤት ከጓዶቻቸው ጋር አሳለፉ። እንዲሁም ይላሉ ሞትን ስትፈልገው አታገኘውም፣ ስትሸሸው ይከተልሃል ብለዋል። አዎ እውነት ነው አለም የፈለግከውን ነፍጋ ያልፈለግከውን ታስታቅፋለች ይላሉ መቶ አለቃ ውቤ ታሪኩ ከሀረር እሳቸውም የመጽፉ ደራሲ ሻለቃ ንጋቱ ቦጋለ በአሜሪካን ሀገር ስለሚኖሩ አፋልጉኝ ብለዋል ሻለቃ ንጋቱ ቦጋለ ያሉበትን የምታውቁ ካላችሁ አድራሻቸውን ብትልኩልን ለመቶ አለቃ ውቤ እናስተላልፋለን መቶ አለቃ ውቤ የላኩት ጽሁፍ ረዘም ይል ስለነበርም ለማሳጠር ተገደናል ቀጣዩ መልእክት ደግሞ የሌላኛው ቋሚ ደንበኛችን ጥቁር አሜን ነው። እሳቸውም በሀገራችን ውስጥ በሁሉም ቤት ውስጥ ስለማትጠፋ የምግብ ንጉሥ ስለምትባለው እኔም ስለ እሷ ትንሽ ለማለት ወደድኩኝ ይላሉ። ርዕሷም መቼም አትረሺ ይላል። አስር አስራ አምስቱን ቢያቀርብ አሰናርቶ ሲያሰማምር ቢታይ በየአይነቱ ሰርቶ ሰራው ይበል እንጂ መቼ ያምርለትና አንቺን አስቀርቶ የተለያየ አይነት እየሸላለሙ ስያሜ ቢሰጡሽ፣ ፈሰስ ወይም በድስት ተጋሚ ነው ቢሉሽ፣ ለራበው ሰው ሁሉ ፈጥነሽ የምትደርሽ በህፃንነቱ ባልጫ ተሰርቶ ማን ያልቀመሰሽ አንቺ ምጥን ሽሮ መቼም አትረሺ ብዙ ነው ውለታች። ዶክተር ፕሮፌሰር፣ ፓይለት፣ ጋዜጠኛ እርቆ ቢሄድም ቢባል ስደተኛ ሽሮ ወጥ ይመኛል ታሞ እንኳን ቢተኛ ብዙ ሰው ያውቃታል ሽሮ ስትዘጋጅ ገና ከጅምሩ ባቄላ ሲቆላ ሽምብራና ጓያው ሲጨመር አተሩ ቅመሙ ሳይበዛ ሳያንስ ተመጥኖ ሲዘጋጅ ዱቄቱ በሽታዋ ብቻ ምራቅ ያሯሩጣል ሳትወጣ ከቋቱ። አያንቺ ሽሮዬ ሁሉም ከሀገር ለቆ አየር ላይ ሲወጣ በአይሮፕላን ሆድ ውስጥ ቢደረደር ሻንጣ መች ይጠፋል ከውስጥ በርበሬና ሽሮ በአደራ ተልኮ ለዘመድ የሚሰጥ በሚገባ ታስሮ አሜሪካን ቢሄድ አውሮፓ፣ አረብ ሀገር አንቺን ማስታወሱ መቼ ይቀርና ሲሰለቸው በርገር ከሀገር ሀገር መርጠው ርቀው ቢሄዱ ሽሮ ይናፍቃል እንደ እናት አባቱ ልክ እንደ ዘመዱ። ጥቂት ሰው ቢያጥላላሽ ሁለታሽ ንክዱ ምንስ ማምለጫ አለው ዞሮ አንቺን ይጎርሳል ባይወድም ተገዶ። የእኔ ቤት ሽሮማ በጣም ትለያለች። ቱግ ቱግ ስትል እንዳደገኛ ሰው በጣም ታስፈራለች። ለትንሽ ደቂቃ አባብሎኝ ብትልም ቶሎ ትሰክናለች። ከሰው ሀገር አሮስቶና ዶሮ የእናንተን ባላውቅም ለእኔ ምርጫዬ ግን በደንብ የተሰራች ትክን ያለች ሽሩ። በሀገር ውስጥና በውጭም ያላችሁ የሀገሬ ልጆች በያላችሁበት ሰላም ይብዛላችሁ እያልኩኝ፣ ለመላው ታዳሚና ለእናንተም ጭምር ከዘለቀ ገሰሰ ሀገሬ ሀገሬ የሚለውን ዜማ ጀባ ብያለሁ። አመሰግናለሁ ብሏል የደሴው ደንበኛችን ጥቁር አሚን። መቼም በአሁኑ ሰዓት እኔን ጨምሮ ይህንን ስንኝ የሰሙ አድማጮቻችንም ስለ ሽሮ እንድናስብ አድርገውናል። ጥቁር አሚን ሽሮ ሲንተከተክ የሚያሳይ ምስል ጨምረው ነበር ይላኩልን። እናመሰግናለን። የጠየቁን ሙዚቃ ይኸው I didn't fall. It's not a i አሁን ደግሞ ከደሴ ወደ አዲስ አበባ እናምራ። ፋሲል ናቸው አስተያየታቸውን የላኩልን ዲደብሊዩ። እዚህ ኢትዮጵያ ውስጥ ሁሉም በዓላት ሲከበሩ ከሚያሳስቡኝ ነገሮች መካከል የበዓላት ዋዜማና ከበዓሉ ቀን በኋላ ስራችንን በከፊል ልብ ወይም አቅምና ፍላጎት የምንሰራው ነገር ነው ይላሉ። ይህንን ስል በለስቀንቶት አለቃው የፈቀደለት ሰራተኛ ስራውን እንደሚጠላ በሚያሳብቅበት መልክ ረዘም ያለ እረፍት መጠየቁ ነው። አለቃው የጨከነበት አይነቱ ደግሞ ቢሮ ውስጥ ለምቦጩን ጥሎ ስራውን ችላ ሲል ወይም ደንበኛ ሲያባረር መዋሉ ደግሞ እንደው ባይመጣ ይሻላል የሚያስብል ጉዳት በድርጅቱ ላይ ያደርሳል። ይሉኝታ ጠፍቶት ሁሉንም የሚያስብል ሰራተኛ እረፍት የሰጥ አለቃ ደግሞ ስራውን ደንበኛውን፣ ራሱንና ድርጅቱን በድሉ ለተቀመጠበት ኃላፊነት በማይመጥን መልኩ ስልጣኑን አላግባብ ሲጠቀም የሚውለው ደግሞ ጉዳቱ ከፍተኛ ነው። እኔ ደግሞ ከባለ ዋዜማና ማግስት ጀምሮ ያለውን ስራ ገብቼ የሰራተኞችን አሳማኝ ምክንያት፣ አቅም፣ ፍላጎት፣ መብትና ተነሳሽነት አሰልቼ የደንበኞችን ፍሰትና ፍላጎት ተገንዝቤ የድርጅቴን ጥቅምና መመሪያ አገናዝቤ ነው ፍቃድ የምሰጠው ብለዋል ፋሲል። ፋሲል የሚሰሩበትን መስሪያ ቤት ንገሩንና ደንበኞቹን ጠይቃለን። ስም ያልገለጹ ቀጣዩ አስተያየት ሰጪ ደግሞ ሀይዶች ቨሎች እንዴት ናችሁ? ከ997 ዓ ምት አንስቶ አድማጫችሁ ነኝ። ከቅርብ ጊዜ ወዲህ ደግሞ በስልክ ነው የማነበው። ኑሮ በጣም ተወዷል። ሰው ከእጅ ወዳፍ እየከበደው ነው። በዚህ ምክንያት ሁሉም ስደትን መርጧል። ብዙ ልጅ ያለው ከፍሎ ማስተማር አይችልም ብሏል አስተያየት ሰጪው። በላይነህ ኤርቤርቶ ደግሞ መምህር ሳይሆን አልቀረም። በሀዲያ ብሎም በጎንቦራ ወረዳ የመንግስት ሰራተኛ ደሞዝ የሶስት ወር እስካሁን ስላልተከፈለ በአሁኑ ሰዓት መንግስት ሰራተኛ በችግር ውስጥ ይገኛል። ስለሆነም የመንግስት ሰራተኛ የሚበላውና የሚጠጣው አጥቷል። ልጆች ማሳደጊያ ስለሌለው የቢሮ ስራውን ለቁ ህይወታቸውን ለመታደግ ና የዕለት ተዕለት ጉርሻቸውን ለማግኛ ሲል የጉልበት ስራ እየሰራ ይገኛል ብለዋል። ከሀዲያ ዞን ጎንቦራ ወረዳ የጻፉ ሁለን በላይነህ የመጨረሻው አስተያየት ደግሞ እንዲህ ይላል። በቅድሚያ የከበረ ሰላምታዬ ሞገዱን አቋርጦ ለመላው ዲ ደብልዩ ሬዲዮ ጣቢያ አባላት ይድረስ እንኳን በሰላም አደረሳችሁ ለማለት ሰላም ከኢትዮጵያ ሰማይ ርቆ ሰነበተ። ብቻ እንኳን ከዘመን ዘመን አሸጋግራችሁ። በቀድሞ መልክቴ አላሳፍራችሁኝም። ደንበኝነታችን ይጠንክር። አመሰግናለሁ። ለአሁኑ ስሜ ቆይ የምጸፍላችሁ ከቀድሞ ካፋ ጠቅላይ ግዛት በኋላ የካፋ ክፍለ ሀገር መናገሻ ጅማ ከተማ ነው። ጉዳዩ እንዲህ ነው። መቼም ጅማ በአሁኑ ሰዓት ደራሽ በሆነው የኮሪዶር ልማት ስም ነዋሪዋ ፍዳውን እያየ ነው። የዛሬው ዋነኛ መልእክቴ አካባቢው ሳይቀር ስያሜውን ያገኘው የቡና መጠሪያ ወይም መገኛ ከሆነችው ቱባው የሺ ዓመት የመንግስትና የንግስና ታሪክ ባለቤት ከሆነው ካፋ ሕዝቦች መጠሪያ መሆኑን ዓለም አቀፍ ጸሐፍት ሀገር አሳሾች ሰንደውት ይገኛል። ይህንንም ተከትሎ ዓለም በ24 ሰዓታት ውስጥ ስሟን ሳያነሳት የማይውለውን ከጉያው የተገኘውን ፍሬ ኮፊ ሲል ከካፋ ከመገኘው አያይዞ ሰይሟል። ካፋም ቡናም ቀደም ሲሉም ነበሩ። ነገር ግን ጎረቤቶቻችን ጊዜው በረዘመ ቁጥር ይህ ታሪክ ይቀየር ይመስል ልብ ወለድ ጽፈው ታሪክ ለማስኮብለል ሞክረዋል። ሊሳካ ግን አልቻለም። ቀድሞ አለም ሰንዶታልና ይላሉ ስማቸውን ያልገለጹት ጸሐፊ። የእርሶን መልእክት ከጊዜ አኳያ ትንሽ አሳጠረነዋል። እሳቸውም ጊዜ ከበቃችሁ የቦብ ማርሊን ሙዚቃ ጋብዙልኝ ብሏል የጅማው ደንበኛችን ቀንጭ በንም ቢሆን የመረጡትን ሙዚቃ አሁን እናሰማው። ሁላችሁም ጻፉልን፣ ወይም መልክታችሁን በድምፅ ቀርጻችሁ ላኩልን እንላለን። መልካም ሳምንት። ልደታ በበነኝ ጤና ይስጥልኝ። But my hand was made strong by the end of the Almighty. We forward in this generation triumphantly. Won't you help to sing? These songs of freedom, cause all I ever had. Redemption song.